The Voice of America. በኬንያ ባሉ የስደተኞች ካምፕ ውስጥ የሚኖሩ ስደተኞች የዓለም ምግብ ፕሮግራም ምግብ እርዳታ በመቀነሱ ለረሃብ መጋለጣቸውን ተናገሩ። በሰሜን ምዕራብ ኬንያ በሚገኘው የካኩማ ስደተኞች ካምፕ ለ12 ዓመት የኖሩ የአምስት ልጆች አባት እርዳታው በመቀነሱ ቤተሰባቸው መጎዳቱን ተናግረዋል። በካምፕ ያሉ ስደተኞች በችግሩ ላይ መሆናቸውን ያስረዳሉ። የዓለም የምግብ ፕሮግራም በበኩሉ ችግሩ እርዳታ ገንዘብ በመቀነሱ የተከሰተ መሆኑን ገልጸዋል። የዓለም የምግብ ፕሮግራም ኬንያ ቅርንጫፍ ቃል አቀባይ ማርቲን ካሜሪ የምግብ እጥረቱ የተከሰተው ድርጅታቸው በቂ ፈንድ ባለማግኘቱ እንደሆነ ገልጸው በኬንያ ያሉ ስደተኞችን ለመደጎም የዓለም የምግብ ፕሮግራም የጠየቀው 28 ሚሊዮን ዶላር ካልተገኘ ችግሩ ከዚህም የከፋ ሊሆን እንደሚችል አስጠንቅቀዋል። ዝርዝሩን ከገልሞ ዳዊት እንስማ። በኬንያ ደዳብና ካኩማ በሚባሉ የስደተኞች ካምፕ ነዋሪዎች ይደረገላቸው የነበረው የምግብ እርዳታ በከፊል በመቀነሱ ለምግብ እጥረት መጋለጣቸውን ተናገሩ። አንድ በደዳብ ስደተኞች ካምፕ ለአስር ዓመት የኖሩ ትውልድ ኢትዮጵያዊ ስደተኛ ሁኔታው ከስድስት ወር ወዲህ መባባሱን ይናገራሉ። ከስድስት ወር በበለጠ ጊዜ ስደተኛው በከፍተኛ የምግብ እጥረት በጣም እየተሰቃየን ነው። ሁለተኛ ደግሞ ካምቡ ይዘጋል እያሉ ሰዎች ስትረስ ውስጥ ገብተናል። ሶስተኛ ደግሞ የውሃ እጥረት፣ በዚህ ሙቀቱ የምታየው ያለንበት ስፍራ በሙቀቱ በጣም ከፍተኛ ነው። በዚህ ላይ የውሃ እጥረት አለ። በጣም በከፍተኛ ችግር ላይ ነው የምንገኘው። የምግብ እርዳታ እጥረቱ በደዳብ ካምፕ ብቻ አይደለም የተከሰተው በሰሜን ምዕራብ ኬንያ በሚገኘው የካኩማ ስደተኞች ነዋሪዎችም በተመሳሳይ መልኩ እየተቸገርን ነው ይላሉ። ስማቸው እንዳይጠቀስ የጠየቁ አንድ በካኩማ የስደተኞች ካምፕ ለአስራ ሶስት ዓመት የኖሩ የአምስት ልጆች አባት በእርዳታ መልክ የሚሰጠው ምግብ በመቀነሱ ቤተሰባቸውን መደጎም እንዳልቻሉ ገልጸው ሕይወት ለስደተኞች አስቸጋሪ የሆነ መምጣቱን ይናገራሉ። ባይ ልፋት አዳይቸው ወንቲያ ከድሯጉ ተሜከ ነምቶኮ ለካምፑ ነዋሪ እርዳታ እየተሰጠው ያለው መንገድ በጣም አስቸጋሪ ነው። እንደ በፊቱ ሙሉ እርዳታ እየተሰጠን አይደለም። እየተሰጠ ያለው ራሱ ለይስሙላ እንጂ ምንም እየሰጡን አይደለም። ስደተኛውንማ በጣም ነው የሚጎዳው። በጣም ተመልከት፣ አሁን አስብ፣ ምንም ድጋፍ የሌለው ሰው እነሱ አሁን በሚሰጡት ሁለት ኪሎ እርዳታ ወሩ ሙሉ ይኖራል ማለት ነው። በጣም ከባድ ነው። ያው ሰው ግን ተቸግሮም ይኖራል። በቃ ልክ እንደ ተጣለ ሰው ነው። በካምፕ ውስጥ እየኖርን እያለ ነው። የኬንያ ሕግ በስደተኞች መጠለያ የሚኖሩ ስደተኞች ከካምፕ ወጥተው በማንኛውም ስራ እንዳይሰማሩ የሚያግድ ሲሆን በሀገሪቱ ባሉ የስደተኞች መጠለያዎች ላሉ ስደተኞች የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ከዓለም የምግብ ፕሮግራም ጋር ለስደተኞች የምግብ እርዳታ ያደርጋል። ሆኖም ከባለፈው ኦክቶበር 2017 አንስተው ድርጅቱ በኬንያ ያሉት ስደተኞችን በምግብ እርዳታ ለመደጎም የጠየቀው 28 ሚሊዮን ዶላር የስድስት ወር በጀት ከለጋሾች ባለመገኘቱ ለስደተኞች ያቀርበ የነበረውን የምግብ እርዳታ 30 በመቶ ቀንሰዋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ኃላፊ ፊሊፖ ግራንዲ ባለፈው ዲሰምበር አጋማሽ በኬንያ የሚገኙ የስደተኞች ካምፕን በጎበኙ ጊዜ የምግብ እርዳታ እጥረቱ አሳሳቢ መሆኑን አንስተዋል። for more humanitarian assistance, scarcity of food. WFP is here with us. ተጨማሪ ሰብአዊ ድጋፍ እንዲደረግ እዚህ ጋር ማንሳት እፈልጋለሁ። የምግብ እጥረትን በማስመልከት እዚህ የዓለም ምግብ ፕሮግራም ከእኛ ጋር ነው ያሉ ምግብ በጣም ወሳኝ ነገር ነው። አይናችንን በእርግጥ ዘላቂ መፍትሄ ማለትም ደዳብን መልሶ ማልማት ላይ ብናደርግም እንደ ደዳብ ያሉ ቦታዎች የሰብአዊ እርዳታ እንደሚያስፈልጋቸው መዘንጋት የለብንም መቼም። የምግብ እጥረቱ የተከሰተው በዓለም ዙሪያ የተረጆች ቁጥር በማሻቀቡ እንደሆነ የዓለም የምግብ ፕሮግራም ያስቀምጣል። ማርቲን ካሪሚ የድርጅቱ ኬንያ ቅርንጫፍ ቃል አቀባይ ድርጅታቸው ከስደተኞች የምግብ እርዳታውን ለመቀነስ የተገደደው በተያዘ ስድስት ወር ቀደም ስደተኞችን ለመደጎም የተጠየቀው 285 ሚሊዮን ዶላር እርዳታ ባለመገኘቱ መሆኑን ለአሜሪካ ድምፅ ገልጸዋል። የዓለም የምግብ ፕሮግራም ጥሩን ካቀረበ ወዲህ ከለጋሾች ድጋፍ ቢያገኝም የተፈለገው መጠን ግን አይደለም። ስለዚህም ድርጅቱ ለስደተኞች የምግብ እርዳታ ማሻሻል እንደማይችልም ያስቀምጣሉ። ሚስተር ካሪሚ ያክለው ለስድስት ወር የተጠየቀው ሀያ ስምንት ሚሊዮን ዶላር ድጋፍ ካልተገኘ ኬንያ ባሉ የስደተኞች ካምፕ ውስጥ የሚኖሩ ከአራት መቶ ሺህ በላይ ስደተኞች የምግብ እርዳታ ችግር ከዚህም ልባባስ እንደሚችል ገልጿል። የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ቢሮ ቅርንጫፍ ሀዝ እንደሚያሳየው በኬንያ ከአራት መቶ ሀምሳ ሺህ በላይ ስደተኞች ይገኛሉ። ከእነዚህም ኢትዮጵያውያን ስደተኞች ከ27 800 በላይ ሲሆኑ ብዙዎቹም በሁለቱ የኬንያ ስደተኞች ካምፕ ውስጥ ይኖራሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።